ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናያስቀድማልን። የፌዴራል መንግስቱ የአየር ብክለትን በ2050 ለመቀነስ ያሰናዳውን እቅድ ይፋ አደረገ። ቪክቶሪያ ውስጥ ያለ ወሲብ ተጣማሪ እውቅናና ይሁንታ ወሲብ መፈጸምና ያለ ኮንዶም ግንኙነት ማድረግ በወንጀል ሊያስጠይቅ ነው። የአውስትራሊያ ኦፕን የሴቶች ሮብ ማጣሪያ ለመጀመሪያ ጊዜ በምሽት ሊካሄድ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል መንግስቱ በ2050 የአየር ብክለት ደረጃን ወደ ተጣራ ዜሮ ለማድረስ የነደፈ እቅድ ከኮፕ 26 በፊት ይፋ ባለመደረጉ ትችቶች ተሰንዝሮበታል። 130 ገጾችን የያዘው ዶክሜንት እንደሚያመለክተው ከሆነ በ2050 አውስትራሊያውያን ገቢያቸው በ2000 ዶላርስ የተሻለ ይሆናል። ለዚህም በማሳየነት የቀረበው የምጣኔ ሀብት እንቅስቃሴና ብሔራዊ ገቢ በአንድ ነጥብ ስድስት ያድጋል ተብሎ በመገመቱ ነው። በቅሉ ላይ 40 ፐርሰንት የአየር ብክለት ቅነሳ ማድረግ እንደሚቻልም በቴክኖሎጂ መዋለ ንዋይ ፍኖተ ካርታ ላይ ሰፍሯል። ይህንንም ሲያብራራ 15 ፐርሰንቱ ከሉላዊ ቴክኖሎጂ ከ10 እስከ 20 ፐርሰንት ከዓለም አቀፍና የአገር ውስጥ እንዲሁም 15 ገና ግብር ላይ ካልዋሉ የቴክኖሎጂ እድገቶች ይሆናል። አውስትሬሊያ ለአየር ንብረት ለውጥ የገባችውን ቃል እውን ለማድረግም መንግሥት በአመዛኙ ተስፋ ጥሎ ያለው በግል ዘርፉ ላይ ነው። የቪክቶሪያ ነዋሪዎች ወሲብ በሚፈጽሙበት ወቅት የሌላውን ሰው ይሁንታ ያገኙ መሆኑን ማራገጥ ይገባቸዋል። በወሲብ ወቅትም ያለ ሌላኛው የወሲብ ተጣማሪ ፈቃድ ኮንዶምም ሆነ ሌላ የመከላከያ ዘዴን አለመጠቀም በወንጀል እንደሚያስጠይቅ ልብ ሊሉ ይገባል። ይህንን የሚያስፈጽም ረቂቅ ሕግ በ2022 ከመጽደቁ በፊት መንግሥት ከወሲብ ሰለባዎች ሕግ አስፈጻሚ፣ ኤጀንሲዎች ፍርድ ቤቶችና ሌሎች ባለድርሻዎች ጋር ይመክራል። ጠቅላይ ሚኒስትር ስኮት ሞሪሰን ላይ በውሸት ተናጋሪነት የሚሰነዝሩባቸው ትችቶች እንደቀጠሉ ናቸው። በዚህ ወር መጀመሪያ ላይ የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮን የ90 ቢሊየን ዶላርስ የሰርጓጅ መርከብ ውልን በማፍረስ እንደ ዋሻቸው ተናግረዋል። ከፕሬዚደንቱ በተጨማሪም የቀድሞው የአውስትሬልያ ጠቅላይ ሚኒስትር ማልከም ተንቡል አቶ ሞሪሰን ለበርካታ ጊዜያት ደጋግመው እንደ ዋሻቸው ገልጠዋል አቶ ሞሪሰን ዛሬ ማሌዳ ላይ ከሜልበርን ስሪ ኤ ደብሊው ሬዲዮ ጣቢያ ጋር ባደረጉት ቃለ ምልልስ በግልጋሎት ዘመናቸው እንዳሏሹና አውስትራሊያ እንደሚያምኗቸው ሲገልጡ የኔ ሬኮርድ አደርጋለሁ ያልኳቸውን ነገሮች አድርጌያለሁ። አውስትራሊያ ስለማትሻው የዘጠና ቢሊዮን ዶላርስ ባህር ሰርጓጅ መርከብ ውልን አስመልክቶ ወደዚያ ላለመዝለቅ ወስኛለሁ። ቀድሞ ያንን የውሳኔ የወሰኑ ሰዎችን ሌላ አገርን የአውስትራሊያ ወዳጅን ጨምሮ በውሳኔ ቅር ከተሰኙ እረዳቸዋለሁ ብለዋል። በአውስትሬልያ ውስጥ እስካሁን የራስን ህይወት በገዛ ፈቃድ ለማብቃት ህጋዊ ይሁንታ ገና ያልተቸረባት የኒው ሳውዝ ዌልስ ፓርላማ በዛሬው ዕለት ክርክርን አካሂዷል። በፓርላማ ክርክሩ መክፈቻ ወቅት አዲሱ ፕሪምየር ዶሚኒክ ፔሮቴ ሴት አያታቸው በእጅጉ በጽኑ ህመም ተሰቃይተው እንደነበር አንስተው ሆኖም ድንጋጌው የፓርላማ ይሁንታ እንዲያገኝ የማይፈቅዱ መሆኑን ገልጠዋል። በሌላ በኩል ግና በገዛ ፈቃድ ህይወትን የማብቃት መብት ተከራካሪዋ ኒኪ ጉሙል ሰብአዊነትና ርኅራህን የተላበሰ ሕይወትን ለማብቃት የሚያስችል ድንጋጌውን እንዲሆን ጥሪያቸውን አቅርበዋል። ይህ በእንዲህ እንዳለም የፌዴራል ጠቅላይ አቃቤ ሕግ ሜካላ ካሽ የአውስትሬሊያ ካፒታል ቴሪተሪና ኖርዘን ኖርዘርን ቴሪተሪ ሕይወትን በገዛ ፈቃድ የማብቃት ድንጋጌን እንዳያጸድቁ አግደው በመያዛቸው ግፊት እየተደረገባቸው ይገኛል። የአውስትራሊያ ታዋቂው የመዝናኛ ባለሙያ በርት ኒውተን መንግስታዊ የቀብር ሥነ ሥርዓት ዛሬ ሜልበርን ውስጥ ተፈጽሟል። በቆልምጫ ጨረቃ ፊት በሚል ቅጽል ስም ይጠሩ የነበሩት የ83 ዓመቱ አረጋዊ ለሕይወት አስጊ በሆነ ሕመም ሳቢያ ሕይወታቸው ከማለፉ በፊት እግራቸው ለመቆረጥ ባክቷል። የቀብር ሥነ ሥርዓታቸው ላይ ከሚዲያ ሞሊ ሜልድረምና ዳረል ሶምርስ፣ ከፖለቲከኞች የቪክቶሪያ ፕሬምየር ዳንኤል አንድሩስ፣ ጠቅላይ ሚኒስተር ስኮት ሞሪሰንና የተቃዋሚ ቡድን መሪ አንቶኒ አልበኒዚ ተገኝተዋል። ኒውተን ከባለቤታቸው ፓቲ ጋር ለ46 ዓመታት በጋብቻ የኖሩ ሲሆን ልጆችና የልጅ ልጆችም አሏቸው። የቅርጫት ኳስ ኮከብ ተጫዋችና የነባር ዜጎች መብቶች ተከራካሪ ፓቲ ሚልስ የአውስትሬሊያ ካፒታል ቴሪተሪ የዓመቱ አውስትሬሊያ ሆኖ ተመረጠ። የአውስትሬሊያ ኦፕን ቴኒስ የሴቶች ነጠላ የሩብ ፍጻሜ በታሪኩ ለመጀመሪያ ጊዜ የምሽት ግጥሚያ ሊያካሄድ ነው። ሁለቱ የነጠላ ቴኒስ ሩብ ፍጻሜ ሴት ተጫዋቾች ግጥሚያውን የሚያካሂዱት ጃንዋሪ 27 ምሽት ሲሆን የወንዶቹ ግጥሚያ በቀጣዩ ቀን ይሆናል። በዚሁ ወደ ውጭ ምንዛር ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 34 ኢትዮጵያ ብር ከ60 ሳንቲም ይዘረዘራል። ቀጥለን የነገውን አውስትሬሊያ ዋና ዋና ከተሞችና አዲስ አበባን አየር ጠባይ ትንበያና ሰመልን ፐርስ አያማ ይሆናል። ዝቅተኛ 13 ከፍተኛ 30። አድላይድ ብራ ይሆናል። ዝቅተኛ 10 ከፍተኛ 17። ሜልበርን ይዘንባል። ዝቅተኛ 10 ከፍተኛ 15። ሆባርት ያካፋል። ዝቅተኛ 8 ሳምንት ከፍተኛ ስራ 3። ካምብራ አልፎ አልፎ ያካፋል ዝቅተኛ 7፣ ከፍተኛ ስራ 3። ሲድኒ በከፊል ደመናማ ይሆናል ዝቅተኛ 15፣ ከፍተኛ 23። ብሬስበን ፀሐያማ ሆነው ይላል። ዝቅተኛ 19፣ ከፍተኛ 27። ዳርዊን ያካፋል ዝቅተኛ 26፣ ከፍተኛ 34። አዲስ አበባ ፀሐያማ ይሆናል። ዝቅተኛ 13 ከፍተኛ 24። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የፌዴራል መንግስቱ የአየር ብክለትን በ2050 ለመቀነስ ያሰናዳውን ዕቅድ ይፋ አደረገ። የቪክቶሪያ ውስጥ ያለ ወሲብ ተጣማሪ ዕውቅናና ይሁንታ ወሲብ መፈጸምና ያለ ኮንዶም ግንኙነት ማድረግ በወንጀል ሊያስጠይቅ ነው። የአውስትራሊያ ኦፕን የሴቶች ሩብ ማጣሪያ ለመጀመሪያ ጊዜ በምሽት ሊካሄድ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።